The voice of America. ኢትዮጵያን የሚጎበኙ የዩናይትድ ስቴትስ ባለስልጣናት በሚያደርጓቸው ንግግሮች ስለ ሀገሪቱ ተጨባጭ ሁኔታ የተሳሳቱ ወይም የተዛቡ መልእክቶችን ያስተላልፋሉ ሲል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ አስታወቀ። መድረክ ይድረስ አዲስ አበባ ለሚገኘው የአሜሪካ ኤምባሲ ባለው ሰሞኑን ባወጣው ግልጽ ደብዳቤ ላይ የቀደሙት ፕሬዚደንት ባራክ ኦባማ እንዲሁም የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር የነበሩትና በቅርቡ ከስራቸው የተነሱት ሬክስ ቲለርሰን ሁለቱም ወደ ኢትዮጵያ ኦፊሴላዊ ጉብኝቶችን ባደረጉባቸው ጊዜዎች ጥቅስ በአፍ ወለምታ ሲል የጠራቸውን የተሳሳቱ መልእክቶች አሰምተዋል ብሏል። የመድረክን ምክትል ሊቀመንበርና የውጭ ግንኙነት ተጠሪውን ፕሮፌሰር በየነ ጴጥሮስን ሶሎሞን አባታ አነጋግሯቸዋል። ዶክተር በየነ ጴጥሮስ አመሰግናለሁኝ። ለጊዜው እስቲ ስለዚህ ደብዳቤያችሁ ይዘት ባጭሩ ይንገሩኝ። ደብዳቤያችን እንግዲህ ከብዙ ዓመታት በአሜሪካም ሆነ በሌላውም ዲፕሎማሲ ተስፋ ከመቁረጥ ተነስተን እንግዲህ አንዳንድ የታዘብናቸውን ጭብጦች ነው እንደ ምሳሌ የጠቀስነው። ዋናው ስጋታችን የአሜሪካ ዲፕሎማሲም ሆነ ማለት በከፍተኛ ደረጃ ለምሳሌ የቀድሞ ፕሬዚዳንት ኦባማም ኢትዮጵያን በጎበኙ ጊዜ፣ አሁንም የቀድሞው ሴክሬታሪ ኦፍ ስቴትስ አዲስ አበባን በጎበኙ ጊዜ የውጭ ጉዳይ ሚኒስትር ቲለርሰን ውጭ ጉዳይ ሚኒስትር ቲለርሰን ማለቴ ነው እና ስለ ኢትዮጵያ የሰጧቸው አስተያየቶች ገዥው ፓርቲን በእጅጉ የሚያደፋፍርና ለምሳሌ የፕሬዚዳንት ኦባማን ያው ላለፉት ሁለት ዓመታት በሙሉ እንደ ምስክርነት እየተወሰዱ እንደ ጥሩ ምስክር ነው። ከደረሱብን ጉዳቶች በጣም ከፍተኛ የምንለው በኢትዮጵያ ውስጥ ያለው መንግስት በዴሞክራሲያዊ አግባብ ተመርጦ ያሸነፈ መንግስት ነው ብሎ ለምሳሌ ፕሬዚዳንት ኦባማ የተናገሩት እና አሁንም እኚ የውጭ ጉዳይ ሚኒስትር ትረርሰን በኢትዮጵያ ሰላማዊ የሆነ የስልጣን ሽግግር እየተደረገ በማየቴ የሚሏቸው አስተያየቶች ምንም ሽግግር በሌለበት ያው ራሱ ገዢው ፓርቲ ያደግ በራሱ ውስጥ ሽግሽጎች እያደረገ ጠቅላይ ሚኒስትር የነበሩትንም ያው ራሱ ያስቀምጣቸውን ስለሆኑ ስልጣንን ልቀቅ ከብዙ ግምገማ በኋላ ማለት ነው። በተለያዩ ደረጃ ገምግመው ደክመ ተገኝተሃል፣ ጠንካራ ሆነ ሀገሪቱን ሰጥ እረጭ አድርገህ አስተዛዘር አልቻልክም በሚል ወቀሳ እንዲነሱ ትዕዛዝ ሰጥቷቸው እንጂ በኢትዮጵያው ነባራዊ ሁኔታ አንድ ጠቅላይ ሚኒስትር ተብዬው በግል ተነሳሽነት ስልጣን ለቅቅ ያለው ማለትም እንደማይችል ብልም ደግሞ ፋይዳ እንደሌለው ምክንያቱም የሥርዓቱ የሚሰራው በዴሞክራሲያዊ ማዕከላዊነት በሚባለው የፓርቲውን ውሳኔዎች ማንም ግለሰብ ቢሆን ማስፈጸም ነው እንጂ በግሉ ለሀገር አቀፍ እንደሚመረጥ ፕሬዚዳንት ይህን ኃይል ስልጣን ያለው እና በራሱም ፖለቲካ አጀንዳ ወይም ፕሮግራም ያልተወዳደረ እና የፓርቲውን ትእዛዝ የሚፈጽም መሆኑን የዘነጋ አይነት የዋህ ስቴትመንት ወይም ንግግር ማድረጋቸውን ስናይ፣ እንደዚሁም ይህንን የአስቸኳይ ጊዜ አዋሲምን የአሜሪካን መንግስት በመጀመሪያው የተቃወመው አስፈላጊ አይደለምን ብለው አቋም የወሰደ አርገን የተደሰትንበት ቢሆንም፣ አሁን ደግሞ ያው ቶሎ ከዚህ ውጡ እንጂ የወሰዳችሁት እርምጃ ሀገሪቷን ለማረጋጋት ጸጥታን ለማስፈን በጣም አስፈላጊ ሆኖ አይቼዋለሁ ብለው እስከምናገር መድረሳቸው ሁሉ ሀገራችን ውስጥ ላለው የፖለቲካ ችግር ያለው ስርዓት መፍትሄ እንዲፈልግ የሚጋብዝ ሳይሆን እንዲሁ የሚያደፋፍር ባሉበት እንዲሰኑ ማለት ነው ሆኖ ስላገኘን የአመታት ትዝብታችንን ለማስቀመጥ የተጻፈ ግልጽ ደብዳቤ ነው የነበረው። ዶክተር በየነ ደብዳቤያችሁ ግልጽ ደብዳቤ ነው የሚለው አዲስ አበባ ለሚገኘው የዩናይትድ ስቴትስ ኤምባሲ የተጻፈ ደብዳቤ ነው። ከግልጽ ደብዳቤነቱ በተለይ በቀጥታስ አስገብታችኋል? ይሄንን ቅሬታችሁን ለአሜሪካ ኤምባሲ አው እንዲደርስ አድርገናል። አሜሪካን ኤምባሲ እስካሁን ድረስ ግንኙነት መፍጠር ቻላችኋል? እና አስተያየታችንንም ቀደም ብሎም በተለያዩ ጉዳዮች ላይ በተለይ ያላቸው አመለካከት ጥልቀት የሌለው እና ዝም ብሎ ላይ ላዩን በዚህ ፓርቲ የሚለውን ብቻ እንደ ወረደ መከተል አይነት ነገር ሆኖ መገኘቱ ያንን ቅሬታ ወይም ከኛ ሰምተው መረዳት አይፈልጉ። እነዚህ ባለስልጣኖች እስከ ሀገሪቷ ርዕሰ መንግስት ድረስ ሁሉም ሲመጡ ወይም ቀርበን እንድናስረዳ ፈቃድ አይሰጡ። እነሱ ደግሞ ያለውነውን ነገር ለምሳሌ እንደ ዲሞክራሲያዊ አግባብ የተመረጠ መንግስት ነው ብለው ቀድሞ ፕሬዚዳንት እንዲህ አይነት ስህተተኛ ንግግር እንዲያደርጉ የሚያበቋቸው ያው እነሱ በሚሰጡት መረጃ ነው። መቼም አንዴ ፕሬዚዳንት ዝርዝር መረጃ በራሱ አጥንቶ ለመድረስ መጠበቁ ተገቢ አይሆንም። ስለዚህ ማን ነው የዚህን አይነት መረጃ የሚሰጠው ከምለው በመነሳት ዝም ብሎ ያለው እዚሁ ሀገር ካለው ዲፕሎማሲ ነው ዲፕሎማቲክ ሪፕሬዘንቴሽን ወይ ተወካዮቹ የሚሰጡት ሴትና ትምተና ነው። በላይ ባለስልጣኖቹ የሚያስተጋቡት የምለውን አይነት ቅሬታችንን መግለጽ ቻል ነው። አንድ የፖለቲካ ሰርፍ ኃላፊ በሚባል አንድ የጎረምሳ ወጣት ነው። ከዛ በላይ ያልፈን እኔ ለምሳሌ በግለም መድረክ አሁን ያሉትን አምባሳደር ቀርቦ ሊያነጋግራቸውን ብሪፍ ሊያደርግ ይፈልጋል ብዬ ማስታወሻ የላኩላቸው ገና በጥቅምት ወር ነበር። እስካሁን ድረስ አምባሰደሩ ሊያገኙን አይፈልጉም። እና ስለዚህ በዚሁ ግንኙነት መስመራችን መልክቱ እንዲደርስ አርገን መልክቱ እንደደረሰም ገልጾልኛል። ደብዳቤያችሁ ደርሶናል ሪቪው እናደርገዋለን የምል አንድ ተስንኝ ነው የላክልኝ። ይሄንን አሁን ግልጽ ደብዳቤ ብላችሁ ያወጣችሁትን? አዎ፣ አዎ ደብዳቤ ብለን ነው ደርሶ ታይቶት እንግዲህ ከሌላ ካለቃህም ከሌሎቹም ጋር ሼር እንድታርግ በማለት በሱ አድራሻ ነው የላክ ነው እና ደርሶኛል፣ አመሰግናለሁ፣ ደብዳቤያችሁን ሪቪው እናደርገዋለን ነበር ያለኝ። ከዚያ በኋላ ከኛው ከመድረክ በላይ አመራር አካባቢ በቅርቡ ከ ከተፈቱት ጋር ተገናኝተዋል ባለፈው ዓርብ ማለት ነው። ማን ናቸው እሳቸው? አግኝቷቸዋል። እኔ እንግዲህ ስማቸው ነው ፈላጊ አይደለም። ከእስር መፈታታቸውን ምክንያት አድርጎ ነው ያገኛቸው። አምባሳደሩ ናቸው? የለም አምባሳደሩ ያገኘን አይፈልጉም። በምን አይነት ማለት ነው? ስለዚህ እኒሁ የፖለቲካ አታሼው ነው የሚሩ? አዎ የፖለቲካ ኦፊሰሩ ነው ያገኛቸው። ለእናንተም ደብዳቤያችሁን አግኝተነዋል ብሎ አንድ መስመር ጻፈልኝ ያሉት እኚሁ የፖለቲካ አታሼ ናቸው። አዎ እሱ ሰው ነው እሱ ሰው ነው እና በዚህ ደብዳቤ በየነ ሰድቦናል አለ ነው የተባልኩት እና እኛ እንግዲህ እንዴት አድርጎ ስድብ ሊሆን እንደምችል ባይገባኝም እንግዲህ የጉዳዮቹን ኢትዮጵያ ውስጥ ያለውን የፖለቲካ ፓርቲውን ምንነትና አሰራሩንም ጭምር በብቃት ሳትገነዘቡ የምታደረጓቸው ስቴትሜንቶች የኢትዮጵያን ሕዝብ ምኞት የሆነውን ለዲሞክራሲ የሚያደርገውን ጥረት ከፍተኛ ጉዳት እያደረሰበት ነው የሚል መንፈስ ነው እንግዲህ ያለን። የጻፈነው ደብዳቤ ዋናው ፋይዳው ይሄ ነው እና ጉዳዩን ወይም በአግባቡ ከኛ ተረዱ፣ ከምናውቀው ካልሆነም በማያታኩት ነገር ከፍተኛ የሆነ አስተያየት እንድትሰጡ አለቆቻችሁን ያልሆነ ነገር ብሬፍ አታርገዋቸው የሚል አይነት መልእክት ነው እንግዲህ ለእኛ በኩል ማስተላለፍ የፈልግ ነው። ዶክተር በየነ በዚህ ደብዳቤያችሁ ውስጥ የጠቃቀሳችኋቸው አንዳንድ ቃላት አሉ፣ ሀረጎች አሉ። ለምሳሌ ፕሬዚደንት ባራክ ኦባማም ሆኑ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን እነዚህን አስተያየቶች የሰነዘሩት መረጃ በማጣት በአፍ ወለምታ፣ በምዕራብ የዋህነት ምክንያት እንዲህ የመሳሰሉ ነገሮችን ጠቃቅሳችኋል ወይም ደግሞ አሁንም ሲነግሩኝ የዋህ ንግግር የሚል ጣል አድርገዋል። እና ምናልባትስ እንዳልሆነስ ምን ማረጋገጫ አላችሁ እናንተ ይሄ ነገር መረጃ በማጣታቸው ምክንያት መሆኑን ወይም ደግሞ በአፍ ወለምታ ወይም የተሳሳተ ንግግር ወይም ያልፈለጉትን ነገር በመናገራቸው መሆኑን፣ ለምሳሌ አንዊቲንግሊ የተናገሩት ነገር ብላችሁ የጻፋችሁት ወይም ደግሞ ከምዕራብ የዋህነት ባልመነጨስ ሁኔታ ከሆነና እምነታቸውን ከሆነስ እነዚህ መሪዎች የተናገሩት እኛ ምስል ባለን ግምት ባራክ ኦባማን የሚያህል ብቃት ያለው ሰው እኔ የአሁኑ ፕሬዝዳንታችው ዶናልድ ትራምፕ የዚህ አይነት ነገሮች ብናገሩ ይገነዘባለሁ። ከምን ተነሰው ነገሮችን በብቃት ካለማሳይንም ከሌላም እንደሆነ ይገባኛል። ግን ባራክ ኦባማን የሚያህል ሰው ከአንድ መቶ ሚሊዮን በላይ ያለው ኢትዮጵያ ህዝብ በነጻ ፍትሐዊና ታማኒ በሆነ ምርጫ ኢህአደግን መንግስት መርጦታል የሚል አስተያየት ይሰጣሉ ብለን እናምንም። እና እዚያን ጊዜም ግምገማችን የነበረው አቶ መለስ ዜናዊ መራ የነበረውን የህዋት ኢህአደግ መንግስት ገና ከነዚህ ማለት ኢህአደግ ወይም ውሀት ገና በጎሪላ ህይወት ውስጥ እያለ ጀምሮ ይደግፉ ተነበሩ እነ ሱዛን ራይስ እና ጌሊ ስሚስ የመሰሉ የኢትዮጵያ ዴሞክራሲ እና ሰላም ባለንጣ ናቸው ብለን የምነሳቸው ሰዎች ካባዋቸው እንደነበረ በዓይኔ ያየሁት ነው እና እንደ አጋጣሚም ቤተ መንግስትም ራት የተጋበዙ ጊዜ እንዲገኝም ተደርጌ ነበር። በወቅቱ የነበሩት አምባሳደር አንድ ሴት ነበሩ። እንደው በዘፈኑ ከበሮ በሚበጣበት ጊዜ አብረው ብድግ ብለው ሲጨፍሩ ሚያጅቡ እንደ አይነት በግልጽ ወገንተኝናቸው የት እንደሆነ የሚያሳዩ ሴት ነበሩ። ስለዚህ የነዚህ ከበባ ባራክ ኦባማን በቂ መረጃ እንዳያገኙ አድርጓቸዋል።

ያየ ነው ነው እንግዲህ የተመለከትነውም ነው እና ይሄንን ማለታችን ነው። ሳያውቁም በጣም ሀገሪቷን ወይም የዲሞክራሲ ታጋዮችን ቅስም የሚሰብር ንግግር ያደርጋሉ የሚል እምነት አልነበረኝም እና ሳያውቁ በደንብ በአግባቡ መረጃ ሳያገኙ ነው እዛ አይነት ንግግር ያደረጉት የሚል ነው እና የአሁኑም ጠቅላይ ሚኒስትር ማነው የውጭ ጉዳይ ሚኒስቴሩ የነበሩትም ይሄ ዴሞክራሲዊ ሽግግር ይሄ ስልጣን በሰላም መልቀቅ ሰላማዊ ሽግግር የምለውን ነገር በኢትዮጵያ ውስጥ ያለው ገዢ ፓርቲ እንዴት ኦፕሬት እንደሚያደርግ በማዕከላዊ ዴሞክራሲያዊነት በኮሚኒስታዊ አሰራ ኦፕሬት እንደሚያደርግ ይህንን በብቃት ብሪፍ የሆኑ አይመስለኝም። ስለዚህ በቃ አንድ ፕሬዚዳንት ማንተጠራ ሚኒስተር ስልጣን ልቅቅ ያለው የምለውን የድራማ አይነት ንግግሮች ሁሉ ዋጋ ያለው በሌላው በዲሞክራሲያዊ በሚተዳደሩ ሀገሮች የሚሆነውን ዝም ብሎ ወደዚሁ ፕሮጀክት በማድረግ ያደረጉት የደመነት ንግግር ነው የሚል የራሳችን አጠቃላይ ግምገማ ነው ያለን። ዶክተር በየነ፣ መቼም ባራክ ኦባማም ሆኑ ሬክስ ቲለርሰን በዚች ምድር ላይ ያለ የሀያል መንግስት መሪዎች ናቸው። ፕሬዚደንት ባራክ ኦባማም ሆኑ የውጭ ጉዳይ ሚኒስትር ሬክስ ቲለርሰን ለእነዚህ ለሰጧቸው አስተያየቶች ተሳስተናል፣ ልክ አልነበርንም ብለው ይቅርታ የሰጡበት አጋጣሚ የለም። ምናልባት ሬክስ ቲለርሰን አጭር ጊዜ ነች የነበረችው በኢትዮጵያ ጉብኝታቸውና ከስልጣን በመሰናበታቸው መካከል። ስለዚህ የእሳቸውን ምናልባት ግምት ውስጥ ላናስገባ እንችላለን። ባራክ ኦባማ ግን በኢትዮጵያ ተቃዋሚዎች ዘንድ እንደዛ አይነት ቅሬታ ተነስቶ እንደነበረ ሳይሰሙት ቀርተዋል ለማለት ያስቸግራል። በተለያዩ አጋጣሚዎች የተለያዩ ተሟጋቾችም እንደዚሁ በተለያዩ መንገዶች መልእክቶች እንዲደርሷቸው ለማድረግ ሲጥሩ ቆይተዋልና ነገር ግን ተሳስቻለሁም አላሉም ወይም ደግሞ ይቅርታም አልጠየቁም። እና ይሄ አቋማቸው እናንተን ሀሳባችሁን አያነቃንቀውም አይለውጠውም? ምናልባት እነዚህ ሰዎች እኮ እምነታቸውን ሊሆን ይችላል የተናገሩት የሚል ሀሳብ አላሳደረባችሁም? አይ እኛ ማንም የበላይ ባለስልጣን ብዙውን ጊዜ የፕሮፌሽናል ስታፍ የሚሉት በሲያዩም በሌላውም ዝርዝር መረጃዎችን እየሰበሰቡ የሚያቀርቡ ደግሞ እንደዚህ የፖለቲካ ኦፊሰር ምንም የሚሉት እንደሚያግዛቸው ነው የምናውቀው እና አንድ ጊዜ እንግዲህ አምልጦ የወጣውን ስቴትመንት ባራክ ኦባማ አሁን እንግዲህ ከአሜሪካን ሀገር ጥቅም አንጻር የሚያዩት መካሪዎቻቸው ከቦታቸው ያለው ይከላከላሉ። የዚህ አይነት እንደውም አስተያየት ስጥ እንኳን ብሎ ተገቢ አይደለም። አሁን ጊዜ ከኢትዮጵያ መንግሥት ጋር ያቃጥረናል የሚል ጫና ይኖርባቸዋል። ስለዚህም አንድ ከፍተኛ ባለስልጣን መቼም በአማካሪዎቹና በአዛዦቹ ነው የሚወሰነው። አሁን ለምሳሌ የተናገሩትም አረፍተ ነገር ኢትዮጵያን በከፍተኛ ደረጃ እየጎዳት ነው የምንለውም በጽፎ የተሰጣቸው የብሪፊንግ ኖት ሊሆን ይችላል እና አንድ አንድ የበላይ ባለስልጣን ራሱ ጽፎ ንግግር አያደርግም፣ ወደታች ያሉት አዘጋጅተው ነው የሚያቀርቡለት። ስለዚህ እንግዲህ እና ይህንን በይፋ ወጥተው ይቅርታ ይጠይቃሉ የሚል ግምትም አልነበረንም። ነገር ግን እውነቱ መገለጽ አለበት በምል በነገራችን ላይ ይሄ የመጀመሪያ ጊዜ አይደለም። ይህንን ዝም ብለን ግልጽ ደብዳቤ ያልን እንጂ ፕሬዚዳንት ባራክ ኦባማ መጥተው ያንን በጣም አደገኛ የሆነ ንግግር አድርገው በሄዱ ጊዜም እኮ ቀጥታ ጽፈናል እነዚህኑ እንደዚሁ በማብራራት የዚያም ጊዜ የተባልኩት እንደ በጣም ደብዳቤያችሁ ጠነከረብን የሚል ነበር እና ያንም እችኑ መልእክት እንዲደርስ ያደረጉት አሁንም በፖለቲካ ኦፊሰሩ አማካኝነት ነው፣ በወቅቱ በነበረው ማለት ነው። ስለዚህ እኛ እንግዲህ እንደው ይሄ የሚደረገውን ደባ ሳንገነዘብ የቀረን እንዳይመስል ይሄን ደግሞ እነሱ ብቻ ሀፍትነው እንዳይዙት በአሁኑ ጊዜ ለጠቅላላው ዲፕሎማቲክ ኮሚኒቲ በተለይ ለዌስተርን መንግስታት ዲፕሎማቲክ ሪፕሬዘንቴሽን ደብዳቤውን ልከነዋል። ኮፒውን ለሁሉም እንድገስ አድርገናል። እና ስለዚህ እኛ ይሄ አይነቱ ያለ ጥንቃቄ የሚያደርጓቸው ንግግሮች ማያቁ ከሆነ ያው ለመናገር በማያቁበት ነገር ለምንድን ነው አስተያየት እዚህ አይነት የሚሰጉት? የምለውን ብሰውታችንን መችም መግለጽ ተገቢያችን ነው ብለን ነው መልስ ሰጡም። ፕሮፌሰር በየነ እውነቶን ነው። ከዚህ በፊትም እንደዚህ አይነት ተቃውሞዎች ከፕሬዚደንት ባራክ ኦባማ ጉብኝት ጊዜ ጀምሮ ሲሰሙ ነበረ። በየመድረኩና በየአጋጣሚው ይህን ቅሬታችሁን ጠነከረብን መባላችሁንም ነግረውኛል ከዛ አካባቢና። ነገር ግን ስሜታችሁን፣ መንፈሳችሁን ቃሎቻችሁ ይናገራሉ። ይሄ ሰሞኑን ባወጣችሁት ግልጽ ደብዳቤም ላይ በእርሶ ስም ነው የወጣው፣ በመድረክ ምክትል ሊቀመንበርና በውጭ ግንኙነቶች ኃላፊነቶ ነው የወጣው። ነገር ግን ቀደም ሲል እንዳነሳ ነው በአንዳንድ የተለሳለሱ ሐረጎች የታጀበ ነው። ለምሳሌ ያህል መረጃ ማጣት ምክንያት እኮ ነው እንደዚህ አይነት ንግግር ያደረጉት። ወይም ደግሞ ፑር ብሪፊንግ ያላችሁት በአግባቡ ስላልተነገራቸው ነው። ሌላው ደግሞ በአፎ ለምታ ምክንያት እኮ ነው ይሄንን ያሉት፣ ወይም ማለት የፈለጉትን አይደለም ወይም ሌላ ይሉ ነበረ። ሌላው ደግሞ ይሄ ዌስተርን ጋሊቢሊቲ ያላችሁት የምዕራቡ የዋህነት እንበለው እንዲህ አይነት እና የመሳሰሉ የማባበያ የሚመስሉ ቃላት የበዙበት ተቃውሞ ወይም ቅሬታ ነው የደረሰው። ኮስተር ብላችሁ ተቃውሟችሁን ወይም ደግሞ ለእንደዚህ አይነት አባባል በውግዘት ደረጃ የሚነሳ መልእክት አታስተላልፉም። ምንድን ነው ይሄ የመለማመጥ አባዜ? ለምንድን ነው ምናልባት ጠነከረ ብትባሉም በእርግጥም እናንተ ጠንካራ ሆናችሁ አቋማችሁን እንዳትገልጹ ተቃውሟችሁን እንዳትገልጹ የሚያደርጋችሁ ነገር ፕሮፌሰር በየነ፣ ያው አቋማችንን እንግዲህ እኛ ለመግለጽ እየሞከርን ነው። ችግሩ ይኸው፣ ሊያገኙንም አይፈልጉም እና በበታቸው ኦፊሰሮች የደረጃ ብቻ እንዲሁ ይሄ መረጃ የሚወስዱ ኖት የሚወስዱ እኛ ነ ዝም ብሎ እንዲሁ ነው ሚያስለፈልፉ እንዲበል እና ዘውትር ለምጽፏቸው ሪፖርቶች ኖት ወሳጆች ጋር ነው የሚያገናኙን እና እንግዲህ እኛ ከዚያ ያለፈ መቼም ይሄ ዲፕሎማቲክ የቋንቋ ስነጋ ጠቅሞ በጣም ተለሳልሶ ምናምን ያው ሀያ ስንት ነው ሀያ ሰባት አመት ሙሉ ቆይተናል። እኔ ከዚህ በፊት አቶ ሰለሞን ሳቆ የምፈልገው የአሜሪካን አምባሳደር እኮ አሁን የአሜሪካን እኮ ተወካይ የሚለውን አልሰማ እያልክ ነው። ስለዚህ አሁን ስልክ አንስቼ ስቴት ዲፓርትመንት ሊደውል ያ ዓለም ውስጥ እኮ ያለውን የመጨረሻ ሱፐር ፓወር ተቀበል የምንል እኮ አልቀበልም እያልክ ነው ብሎ እኮ አምባሳደር ሂክስ የሚባል ሰውዬ እዚያው ቢሮ አስቀምጦኝ እኮ ስልክ አንስቶ ማስፈራራት ሁሉ ሞክሯል። እና በወቅቱ የነበረው ምርጫ ገቡ ይ መጫን ገባ አንችሉም የኛ መሪዎቻችን በታሰሩበት ሁኔታው ባተደላደልበት ለሚቻል የምልህ አልሰጠህ አልችልም ብዙም አይሰማኝም ባልኩት ነው። እንዲህ ምለኝ የአሜሪካን መንግስት ምርጫ ገብቼ ያለው እንድትል ይፈልጋል። የአንድ ሱፐር በአሁንን እኮ ምንድን ነው ምክር ነው። አሁን አልሰማ እያልክ ያለው ይህንኑ ለስቴት ዲፓርትሜንት አሁን አንስቼ ስልክ ሊደውል ብሎ ስልክ ላይ ያነሳ ሄደ። አይ ጌታ ክምሮ አክብሮት ጋር እሱ የፈቀዱትን ሊያደርጉ ይችላሉ። እኔ ግን በአሁኑ ጊዜ ልል የሚችለው ይህንን የምትሉትን መቀበል አንችልም ነው። እስኪ ማለትም እኮ የተሰረስንበት ጊዜ አለ። ስለዚህ እንደው ተለሳልጣችኋል ቃላት ያለፈ ምናምን የሚባለው ነገር ምናልባት እኛ የምናደርጋቸውን ጥረቶች ዝርዝር መረጃም ስለሌላችሁ ሊሆን ይችላል። ስለዚህ እንግዲህ አሁን እነዚህም ምን እንደምሉን እንጠብቃለን። ግን የዚህ አይነት እስከ መሰራራት ድረስ የሚሄዱ ነው ስሜቶች ከዚህ በፊትም ያለፍኩባቸው ናቸው። ፕሮፌሰር በየነ ከኢትዮጵያ ጋር በጎ ግንኙነት ያላቸው ሌሎችም ሀገሮች አሉ፣ በሀያላን ደረጃ የሚታሰቡ ከዋሽንግተን በተጨማሪ የሩሲያ የውጭ ጉዳይ ሚኒስትር ለምሳሌ በቅርቡ ከሬክስ ቲለርሰን ተከትለው ኢትዮጵያን ጎብኝተው ነበረ። በብዙ ጉዳዮች ላይ ከኢትዮጵያ ጋር የሞቀ ግንኙነትን የሚያመላክቱ ስምምነቶችን አድርገዋል፣ መግለጫዎችን ሰጥተዋል። የቻይና መንግሥት ከኢትዮጵያ አውራ ወዳጆች አንዱ ነው። የአውሮፓ ኅብረትም በብዙ መንገድ የኢትዮጵያን መንግሥት ይረዳል፣ ይደግፋል። ከነዚህ መንግስታት ጋር ያላችሁ ግንኙነት እናንተ ምንድን ነው? በእነዚህ መንግስታት ላይ ያላችሁ አስተሳሰብ ምንድን ነው? በዚህ ደረጃስ ሀሳባችሁን ገልጻችሁ ታውቃላችሁ ወይ? ለእነዚህ መንግስታት የአውሮፓን ህብረት፣ ስለሱ ያለንን ብገልጽ ይሻለኛል። አሁን ኢትዮጵያ ውስጥ ካለው ዲፕሎማቲክ ተወካዮች የአውሮፓ ህብረት በተሻለ ሁኔታ አቅርቦም ያናግረናል። መረጃም እንለዋወጣለን እና ከሱ ጋር እንዲሆን ከዚህ በፊት እንደዚሁ ተሳትፈን እናጋለን። ነገር ግን ከነሱ አንጻር ለመናገር፣ ለምሳሌ የውጭ ጉዳይ ፖለቲካ ኃላፊው በመጡ ጊዜም አብረን እንድናስረዳ እንድናነጋግር አድርገውናል። መድረኛ ባለስልጣኖቻቸው በሚመጡ ጊዜ ሁሉ ብሪፍ እንድናደርግ እድል ይሰጡናል። ሌላው በዚህ ሀገር አይነት ኢትዮጵያን ሁኔታ በከፍተኛ ደረጃም ከኛው ሪትኒንግ ፍሮም ሆርስስ ማውት እንደሚባለው ከገብነቱን የሚያየው የጀርመን ነገሩን ከምንጩ ማወቅ የጀርመን መንግስት፣ አዎ አዎ፣ እና የጀርመን መንግስት ለምሳሌ ቻንስለር አንጌላ ሜርክል መጡ ጊዜ እኛንም እንደዚሁ አንድ ሁለት ከሲቪክ ማህበረሰቡም ያሉትን እንደውም በድብቅ ማለት ይቻላል አግኝቶን እንዲያነጋግሩ እና ስሜታቸውንም እንዲገልጹ ያስቻለን ኤምባሲ ነው። ከዚህ በፊት እንደውም ሀገሪቱ ፕሬዚዳንት መቶ ጊዜ ከመጣት በፊትም እንድንገናኝ አድርገዋል። በዛ አይነት ውጥረት ሀገሪቷ በሙሉ የአንድ ሀገር ባለስልጣን ሲመጣ ከተማው በሙሉ ይወጠራል በጥበቃውና ደግሞ በዛ መካከል እንኳን አሸላልቀው በራሳቸው መኪና ውስጥ አርገውን ወሰብን በራሴ ድረስ አገናኝተውናል እና እዚህ እዚህ አይነት ገንቢ የመለካከት እና እኛንም ትንሽ ምንድን ነው አይዞሃቸው አይነት የሚሉ እንዳሉ ለመግለጽ ነው። ቻይናንና ራሽያን በተመለከተ እነዚህ ሁለቱም ቀድሞውንም ቢሆን ከተቃዋሚ እንቅስቃሴ ጋር ስለ መድበለ ፓርቲ ዴሞክራሲ ከምታገሉት ወገኖች ጋር መገናኘትም አይፈልጉም እና እንደውም የእኛ ስጋት የሀገራችን የወቅቱ ፖለቲካ እየተቃኘ ያለው ወይም ለመቃኘት እየተሞከረ ያለው በተለይ የቻናን ስልት እንደሆነ ነው። አንድ አንድ ፓርቲ የሚመራ ሀገሪቷ መጣም ያደረገ ዜጎቿን ከድህነት ያሰጣ መንግስታዊ ስርዓት የቻይና ነው በሚል ያንኑ ለመቆረጅ ጥረት እንደሚያደርጉ እናጣለን። ስለዚህ የቻይናው ስርዓት በፖለቲካዊ ሕይወታችን ውስጥ በጣም የሚያስፈራ እንደ የሀገራችን የዴሞክራሲያዊ ፍላጎታችን ናምለው እንደ ጎሮሮአችን ላይ የተሳለ መጋዝ አይነት ነገር ስለምናየው፣ አንደኛ እናያግረውንም አያቁም፣ ሁለተኛ እንትንም የለንም፣ አግባቡም የለንም ከዚህ ከሁለቱም መንግስታት ጋር እንደውም የሀገራችን ጻፍ አንጣ ወደ እነዚህ መንግስታት አቅጣጫ እንዳይሄድብን የምናደርገውም አንዱም ትግላችን ነው። ስለዚህ በፖለቲካ አነታችን ባላንጣ እንደሆኑ ነው እንጂ የምናየው፣ ለእኛ ድጋፍ የሚሰጡ ሆነው ያዳምጡናል ብለን እናስብም። ግን የዚህ የራሽያው የውጭ ጉዳይ ሚኒስተር በጎበኙ ጊዜ የጃኑ ተመሆን ተደርሰን በነበሩበት ጊዜ የቻቸውንም ጨምረን ሁለቱንም መንግስታት የሚያጣጠቅ ነገር ለምን አንቀፍ የሚሉ ሀሳብ ቀርቦ ተከራክረንበታል። በመድረክ ስራ አስፈፃሚ ደረጃ እና መጨረሻ ላይ ለምዳሚያችን ሀይ የራሻው አይነት እነሱ ፍላጎታቸው ምን እንደሆነ እናውቃለን። ትኩረታችን በቃላት ደረጃ በሀገሪቱም የፖለቲካ መርህ ዴሞክራሲን መደገፍ ና ማስፋፋት የምሉት የሚሉት በአሜሪካኖቹ ላይ ትኩረቱ እናደርግ ነው ምሻል የምል ውሳኔ ላይ ስለደረስን ነው በተለይ የራሻን የውጭ ጉዳይ ሚኒስትር ጉብኝት በዚህ አይነት ሁኔታ ያላየ ነው ማለት ነው። ዶክተር በየነ ጴጥሮስ የፌዴራላዊ ዴሞክራሲያዊ አንድነት መድረክ ምክትል ሊቀመንበር እና የመድረኩ የውጭ ግንኙነቶች ኃላፊ ለሰጡኝ ጊዜ ለማብራሪያው በጣም አድርጌ አመሰግናለሁ። በአድማጮች ስም ደህና ምሽው። ለተሰጠኝ እድል አመሰግናለሁ። ደህና ዋሉ። ከዩናይትድ ስቴትስ ኤምባሲም ምላሽ ለማግኘት ጥረት እያደረግንን ባገኘን ጊዜ እናካትታለን።